በኦሮሚያ ክልል አልፎ አልፎ በተማሪዎችና በነዋሪዎች የሚካሄደው ተቃውሞ እና የጸጥታ ኃይሎች የኃይል እርምጃ ምላሽም ቀጥሏል። በጉጂ ዞን ኦዶ ሻኪሶ ወረዳ መጋደር በተባለ መንደር ባለፈው ማክሰኞ በዳዳል ጋልቹ የሚባል ወጣት በመንግስት ኃይሎች መገደሉን የአካባቢ ነዋሪዎች ለአሜሪካ ድምፅ ራዲዮ ገልጠዋል። በወረዳው የሻኪሶ ከተማ አስተዳዳሪዎች የወጣቱን ሕይወት ማለፍ እንደሚያውቁ፣ ለወንጀሉ ማን ኃላፊ እንደሆነ እንደማያውቁ ግን አመልክተዋል። የአፋን ኦሮሞ ስርጭት ባልደረባችን ነሞዳ እንዲህ ያጠናቀረውን ዘገባ ትስተበላቸው ይዛቀርባለች። በዳራ ገልቹ ከዩኒቨርሲቲ በኢንጂነሪንግ ማለትም በምህንድስና ድግሪ የተመረቀ ወጣት ነበር። ከተመረቀ በኋላ ስራ በማጣት ሲዋትት ቆይቶ የራሱን ስራ ፈጥሮ ለመስራት እቅድ ነበረው። ፈቃድ ጠይቆ የአካባቢው ባለስልጣናት ስላልፈቀዱለት ወደ ግብርና ተመልሶ ይሰራ እንደነበር ዳንኤል ቦሩ የተባለ የመጋደር መንደር ነዋሪ ገልጿል። ባለፈው ማክሰኞ ስለተከሰተው የበዳድ አሟሟትም ዳንኤል እንዲህ ይላል ምንም አይነት ተቃውሞ አልነበረም። በዚህ ዕለት ከወር በፊት የአላሙድንን የአኮቴ ፕሮጀክት ወርቅና ማዕድን ማውጣት ላይ የተሰማራ እና የአዲስ አበባን ማስተር ፕላን በመቃወም በከተማው ተደርጎ የነበረውን የተቃውሞ ሰልፍ በማስተባበር ጠርጥረውት ነበር። የተገደለ ቀን ግን የእርሻ ቦታው ላይ ደቦ ነበረው። ስራ ጨርሰው ሲወጡ አወል የሚባል ሰውዬ ወዴት እንደሚሄድ ጠይቆት ወደ ቤቱ መሄዱን ሲያውቅ ብርሃኑ ከሚባል ደህንነት ጋር መንገድ ላይ ጠበቋቸው። አጋዚዎችም ነበሩ። ከደቦ የሚመለሱት ሰዎች ሲደናገጡ፣ አትፍሩ፣ እኛ እናንተን አንነካም፣ የምንፈልገው ሰው አለ ብለው በዳዳን ቁም አሉት። በጥይት መቱትና ህብረተሰቡ ተኩሱን ሲሰማ ተሰበሰበ። ብዙ ጥይት ተኩሰው ሰው እንዲበተን አደረጉ። በዳዳ ወደ አደላ ወይ ሆስፒታል ቢወሰድም እዚያ ሲደርስ ከምሽቱ ሁለት ሰዓት ተኩል አካባቢ ህይወቱ አልፏል። ሌላ ጋሪ ሱጌ የተባለ የአይንማኝ በዳዳ ገልቹ በጥይት ከተመታ በኋላ ታጣቂዎቹ ታርጋ በሌለው መኪና ወደ አዶላ ከተማ እንደወሰዱትና ወዲያው እንደሞተ ገልጿል። በጥይት የተመታውም አንገቱን ጭምር በርካታ የሰውነቱ ክፍሎች ላይ መሆኑን አይቻለው ብሏል። የሻኪሶ ከተማ አስተዳዳሪ አቶ ጭሉቄ ዱካለ በበኩላቸው የወጣቱን መሞት አምነው ማን እንደገደለው ግን አልተጣራም ብለዋል ኦዴፈኖ ሳ ጉቱን ቀቡ መለ እዩ ንቻ ሳገሜ ራ መጋለ ሻኪሶ በ ን ትራወተ ዶ ሻኪሶ ጫ ሙሉ መረጃ የለኝም እንጂ በዳዳ የተባለው ልጅ በአዶ ሻኪሶ መሞቱ ሰምተናል። ህይወቱ የጠፋው ደግሞ በፌዴራል ኃይል ሳይሆን በሌሎች ሰዎች ነው። እዚያ በወቅቱ ከነበሩ ሰዎች ውስጥ እሱ ይግደለው ሌላ ሰው እኔ የተጣራ ነገር የለኝም። የኦዶ ሻኪሶ ወረዳ አስተዳደር እና የደህንነት ኃላፊ አቶ ታደለ ኦዶም ስለ በዳዳ ገልቹ ሞት ተጠይቀው ነበር። የተባለው ሰው ተመቶ መገደሉን እኛም እናውቃለን ብለዋል። ጉዳዩ በምርመራ ላይ ነው። ሙሉ ምር መረጃ ልሰጥ የምችለው ምርመራው ሲጠናቀቅ ነው ካሉ በኋላ ወጣት በዳዳን የገደለው ሰው የመንግስት አካል ነው ወይ ተብሎ ለተጠየቁት ጥያቄ ሲመልሱ ኖከሲን ጀና ገባቡማት ነምነ እኛ ባጭሩ ልንነግርህ የምንችለው ተጠርጣሪው በቁጥጥር ስር መሆኑን ነው። መንግስት ልኮት አይደለም። ግድያውን የፈጸመው የመንግስት አካል ይሁን አይሁን ግን ምርመራው ሲያልቅ እናሳውቃለን ብለዋል። ወጣት በራዳ ገልቹ ባለፈው ዓመት የኢትዮጵያ ጠቅላላ ምርጫ የኦሮሞ ፌዴራሊስት ኮንግረስ እጩ ተወዳዳሪ እንደነበርም ተገልጿል።